ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዲስ አበባ ላይ እየተካሄደ ባለውና ሁለተኛ ቀኑን በያዘው የዘንድሮ የዓለም ፕሬስ ቀን ዙሪያ የተጠናቀረ ዘገባ የዕለቱ አቢይ ርዕስ ይዞታል። በዛሬ ዕለት በአማራ ክልል በተለያዩ ከተሞች የተካሄደ ሰላማዊ ሰልፍንም በዚሁ ዘገባችን ውስጥ አካተናል። ለምሽቱ ያሉንን ዋና ዋና ዜናዎች ለማስታወቅ፣ ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የዩኔስኮን ሽልማት ተሸልመዋል። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ዊሊያም ባር ባለፈው ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት አስመልክቶ ከተካሄደው ምርመራ ሪፖርት ጉዳይ የቀረቡላቸውን ጥያቄዎች ለመመለስ አልመጣ ብለው አሻፈረኝ ማለታቸውን ተከትሎ የምክር ቤቱ የፍትህ ኮሚቴ ሊቀመንበር ባር ተጠያቂ የሚሆኑበት ጊዜ መምጣቱ አይቀሬ ነው ሲሉ ተናገሩ። የሚሉትና ሌሎችም አሉ። ጤና ስጠልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 24 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሱ አል እስከ አራሳ ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን ያለም ዜና ጠቅላይ ሚኒስትር አቢይ አህመድ የዘንድሮውን የተባበሩት መንግስታት ትምህርት፣ የሳይንስ የባህል ድርጅት ሽልማት ተሸለሙ። ሽልማቱ የተሰጣቸው ለሰላም ላበረከቱት አስተዋጽኦ መሆኑ ተገለጠ። ይለናል መለስካቸው አመሃ ከአዲስ አበባ ባጠናቀረው በተከታዩ አጭር ዘገባ ጠቅላይ ሚኒስትር አብይ አህመድ የሽልማቱ አሸናፊ መሆናቸው ይፋ የተደረገው በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ዋና ዲሬክተር ኦድሬ ኦዝሌ በሀያ ስድስተኛው የዓለም የፕሬስ ነጻነት ቀን በአፍሪካ ህብረት እየተከበረ በነበረበት መድረክ ላይ ነው። በስፍራው በክብር እንግድነት የተገኙት የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ ዋና ዳይሬክተሯ ላሰሙት የምስራች ወዲያው መልስ ሰጥተዋል። ንግግሬን ለመጀመሪያ የምፈልገው ዩኔስኮንና የዩኔስኮን የሰላም ሽልማት የሚወስኑትን የተከበሩ ዳኞች የዘንድሮውን የዩኔስኮ የሰላም ሽልማት ለጠቅላይ ሚኒስትራችን ለዶክተር አብይ አህመድ ለመስጠት መወሰናቸውን በማመስገን ነው። የዩኔስኮውን የሰላም ሽልማት የሚያገኙት ዓለም አቀፍ ግጭቶችን በውይይትና በርቅ በመፍታት በጥረታቸው ለሚታወቁ ግለሰቦች ነው። ከዚህ በፊት ሽልማቱን ካገኙት መካከል የፈረንሳዩ ፕሬዚዳንት ፍራንሷ አሎን እና እውቁ ኔልሰን ማንዴላን ጨምሮ አያሌ ሰዎች ይገኛሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ አዲስ አበባ ትርጉ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር ባለፈው ፕሬዚደንታዊ ምርጫ እንደ አውሮፓውያን አቆጣጠር በ2016 በተካሄደው ሩሲያ ፈጸመች የተባለውን ጣልቃ ገብነት አስመልክቶ ከተካሄደው ምርመራ በተካሄደው ምርመራ ሪፖርት ጉዳይ የቀረቡላቸውን ጥያቄዎች ተገኝተው ለመመለስ አሻፍረኝ ማለታቸውን ተከትሎ የዛሬውን ነው። የምክር ቤቱ የፍትህ ኮሚቴ ሊቀመንበር ጄራልድ ናድለር ባር ተጠያቂ የሚሆኑበት ጊዜ በአፋጣኝ መምጣቱ አይቀሬ ነው ሲሉ ተናገሩ። ዲሞክራቱ የኮሚቴው ሊቀመንበር ዛሬ ለአጭር ጊዜ በተሰየመው ሸንጎ ላይ ሲናገሩ ባር ፕሬዚደንቱን መጋፈጥ ስላቃታቸው በህገ መንግስታዊ ስርዓታችን ላይ ለተደቀነው ግልጽ አደጋ መፍትሄ ለመሻት ተሳናቸው ብለዋል። የኮሚቴው አንጋፋ ሪፐብሊካን አባል ደግ ኮሊንስ በበኩላቸው እንዳይገኙ የፈለጉት እኮ ዲሞክራቶቹ ናቸው እዚህ ትርምስና ጫጫታን የቀጠለው ሲሉ ተቃውመዋል። ዲሞክራቶቹ የኮሚቴው አባላት በጠቅላይ ሚኒስትሩ ከምስክር ቃል ሰሚው ሸንጎ በመቅረታቸው ሲያፌዙባቸው ተሰምተዋል። ትናንትና ማታ የፍትህ ሚኒስቴር የምክር ቤቱ ኮሚቴ ሊቀመንበር ናድለር በምስክር ቃል ሰሚው ሸንጎ ላይ የኮሚቴው ተቀጥ ሰራተኞች ጠቅላይ አቃቢ ሕጉ ወይም ጠበቆች ጠቅላይ አቃቢ ሕጉ ጥያቄ እንዲያቀርቡላቸው ማቀዳቸው ተገቢ አይደለም። ከዚያ ባለፈ ግን በምክር ቤት አባላት ለመጠየቅ አሁንም ደስተኛ ናቸው የሚል መግለጫ አውጥተው ነበር። ጠቅላይ አቃቢ ሕጉ ከቀሩ ማናቸውንም አስፈላጊ እርምጃ እንወስዳለን ያሉት ናድለር በበኩላቸው ትናንት ለጋዜጠኞች በሰጡት ቃል በጎበዝ ጠበቃ መጠየቅ ፈርተው ነው የሚቀሩት ማለታቸው ተጠቅሷል። የዩናይትድ ስቴትስ ዋና አቃቤ ህግ ዊሊያም ባር ሮበርት ሙለር ያቀረቡትን ዘገባ ይፋ ካደረጉ ወዲህ ትናንትና ለመጀመሪያ ጊዜ ምክር ቤት ተወካዮች ምክር ቤቱ ፊት ቀርበው ስለ ሰነዱ አያያዛቸው ከዲሞክራቶች ከፍተኛ ነቀፌታ እንደገጠማቸው ይታወቃል። በዚህ ላይ በመጽሄት ክፍለ ጊዜ ዘገባ እናክላለን። ሶሻሊስቱ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ በትረስልጣኑን ዛሬም የምጥኝ እንዳሉ ናቸው። ተቃዋሚ መሪ ሁዋን ጓይዶ የጦር ሰራዊቱን መሪዎች ለማስከዳት ሳይቻላቸው መቅረቱን ተከትሎ ማዱሮ ጦር ሰራዊቱን ማናቸውንም የመፈንቅለ መንግስት ሴራ ተቃውሞ ሲሉ ጥሪ አቅርበዋል። በተቃውሞ የተወጠሩት ማዱሮ ለሁለት ቀናት ከዘለቀው የተቃውሞ ሰልፍ በኋላ ከከፍተኛ የጦር ሰራዊት ባለስልጣናት ጋር ባካሄዱት ስብሰባ ፍልሚያ ላይነን ሞራላችሁን ከፍ አድርጋችሁ ማናቸውንም ከሀዲ የመፈንቅለ መንግስት ሴራ ጠንሳሽ ታገሉ ሲሉ ተሰምተዋል። ባለፉት ቀናት በመንግስቱ ላይ ባመፁ ጥቂት የጸጥታ አባላት የተደገፉት ጓይዶ ህዝቡ ፕሬዚዳንት ማዱሮን በመቃወም በብዛት ወጥቶ እንዲሰለፍ ሲማጸኑ ቆይተዋል። ባለፉት ሁለት ቀናት በዋና ከተማይቱ ካራካስ ተቃዋሚ ሰልፈኞች በጸጥታ ኃይሎች ላይ ድንጋይ ወርውረዋል። የጸጥታ ኃይሎቹም ጥይት አስለቃሽ ጋዝና የጎማ ጥይት ተኩሰዋል። በግጭቶቹ ሁለት ሰዎች ሲገደሉ ብዛት ያላቸው ሌሎች መቁሰላቸውም ታውቋል። ይሁን እንጂ የጦር ኃይሉን ከድተው ወደ ጓይዶ ጎራ በብዛት የገቡ አዛዦች ያሉ አይመስልም። የብሔራዊ ሸንጎ መሪው ጓይዶ ራሳቸውን የሽግግር ፕሬዚዳንት ብለው የሰየሙ ሲሆን በዩናይት ስቴትስ ና በሌሎች አምሳ አገሮች በአገሪቱ ህጋዊ መሪነት እውቅና ማግኘታቸውም ይታወቃል። ዛሬ ግዙፍ የሆነ የኢንዱስትሪ ሰራተኞች ስራ ማቆም አድማ እንደሚካሄድ እሳቸው ቢናገሩም ዋና ከተማይቱ ካራካስ ግን ለጊዜው በተረጋጋ ሁኔታ ላይ ነች። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው ከባድ ዝናብ ይዞ ወደ ምስራቃዊቱ የህንድ ክፍለ ግዛት ወደ ኦዲሻ በዝግታ እያመራ ያለው ማዕበል በመንገዱ ላይ ከመቶ ሚሊዮን የሚበልጥ ህዝብ ላይ ስጋት ደቅኗል በሰዓት በ200 ኪሎ ሜትር ፍጥነት ከውቅያኖሱ ተነስቶ የሚነግደው ማዕበል ነገ አርብ ሲነጋጋ የብሱ ላይ ይደርሳል ነው የተባለው። ዛሬ የቤንጋልን ሰርጥ ሲደበድብ ውሏል። ሳይክሎን ፋኒ ተብሎ የተጠራው ይኸው ማዕበል ባለፉት ሁለት ቀናት ውስጥ ጉልበቱ እንደ ጨመረ ያስታወቀው የህንድ የአየር ሁኔታ አመራር ክፍል እጅግ በጣም አደገኛ ሲል ነው የፈረጀው። ህንድ በማዕበሉ መንገድ ላይ ያሉ ነዋሪዎቿን ማስወጣት ጀምራለች። የዊኪሊክስ መስራቹ ጁሊያን አሳንጅ ለዩናይትድ ስቴትስ ተላልፌ መሰጠት የለብኝም ሲል ዛሬ ለንደን ላይ ላስቻለው ፍርድ ቤት ተቃውሞን ገልጧል። የመከላከያ ሚኒስቴሯን ሚኒስቴርን ኮምፒውተር መረጃዎች ለመስረቅ በማሴር ወንጀል የምትፈልገው የዩናይትድ ስቴትስ እንግሊዝ አሳልፋ እንድትሰጣት ትፈልጋለች። አሳንጅ ከታሰረበት ወህኒ ቤት በቪዲዮ አማካኝነት ቀርቦ ሲናገር ለህዝብ ሽልማት በበቃሁበትና የብዙዎችን ሕይወት የታደገ የጋዜጠኝነት ስራ በሰራው ስለምን ተላልፌ እሰጣለሁ ሲል ልላክ አይገባም ማለቱም ተሰምቷል። አሳንጅ ወንጀለኛ ተብሎ ከተበየነበት የአምስት ዓመት እስራት ፍርድ ሊጠብቀው የሚችል ሲሆን የሰጋው የዩናይትድ ስቴትስ ሌሎች የባሰ ከባድ የሆኑ ክሶችንም ልትጨምርብኝ ትችላለች ብሎ ነው። በሊቢያ ዋና ከተማ ትሪፖሊ ወርሊ ሞላ የተቃረበው ጦርነት የቤተሰቦችን ሕይወት ማመሳቀሉን ቀጥሏል። ብዙዎች አሁንም ከመኖሪያቸው እንደተፈናቀሉ ናቸው። ከጥቂት ሳምንታት በፊት የሰላምና የሀገሪቱን አንድነት የሚመለከት ድርድር እቅድ ተዘጋጅቶ እንደነበረ ቢታወስ ሲታወስ ቢታወስም፣ አሁን ግን ውጊያው አራተኛ ሳምንቱን ይዟል። የምስራቅ ሊቢያዊ የሀሊፋ ሀፍታር ደጋፊ ተዋጊ ኃይል ዋና ከተማዋን ለመቆጣጠር ውጊያውን ቀጥሏል። የረድኤት ሰራተኞች አቅማቸው እየተመናመነ መሆኑን በመግለጽ ይህ ጥቃት ከቀጠለ ከአቅማችን በላይ የሆነ ቀውስ እንደሚከሰት እንሰጋለን በማለት አስጠንቅቀዋል። በመጨረሻም ዩናይትድ ስቴትስ በኢራን ላይ የጣለቻቸውን የምጣኔ ሀብት ማዕቀቦች አጠናክራለች። ዩናይትድ ስቴትስ ኢራን ለአንዳንዶቹ ዋና ዋና የነዳጅ ገዢዎቿ መሸጧን እንድትቀጥል ሰታ የነበረውንም ፍቃድ ዛሬ ሰርዛለች። በዚህም መሰረት ለስምንት ሀገሮች ነዳጅ እንድትሸጥ ሰጥቷት የነበረው ፍቃድ ያበቃ ሲሆን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ከዚህ በኋላ በኢራን መንግስት ላይ ከምን ጊዜውም የጠነከረ ጫና እናሳድራለን ብለዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ 是来1哥。 ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። የምናስተናግዳችሁ ቆንጂ ይታይ ና አሉላ ከበደ ነን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን የዕለቱን አብይ ርዕስ ቀደም ብለን በመግቢያችን ወደ አስተዋወቅ ነው የዕለቱ አብይ ርዕስ ነው የምንሸጋገረው። ሁለተኛ ቀኑን በያዘውና አዲስ አበባ ላይ በመካሄድ ላይ ባለው የዓለም የፕሬስ ቀን ዙሪያ የተለያዩ እንቅስቃሴዎች እየተካሄዱ ነው። መለስካቸው አመሃ ተከታዩን ዘግበዋል። ዋናው የበዓሉ አከባበር በአዲስ አበባ እየተካሄደ የሚገኘው የዘንድሮ የዓለም የፕሬስ ነጻነት ቀን ዛሬም በአፍሪካ ህብረት ዋና ጽህፈት ቤትና በሌሎች ስፍራዎችም ቀጥሎ ብለዋል። መገናኛ ብዙሀን ለዴሞክራሲ ጋዜጠኝነትና ምርጫዎች የተዛባ መረጃ በሚሰራጭበት ጊዜ በሚል መሪ ቃል የሚከናወነው ይህ የ 26ኛው የዓለም የፕሬስ ነጻነት ቀን በአንድ በኩል በነጻነት የማሰብን የመናገርንና የመጻፍን ፋዲያ ሲያመለክት በሌላ በኩል ደግሞ በአዲሱ የመገናኛ ቴክኖሎጂ ምክንያት የተፈጠሩ አዳዲስ ፈተናዎችንም ያመለክታል ዛሬ በአፍሪካ ህብረት ጽህፈት ቤት በማንዴላ አዳራሽ በነበረው የበዓሉ ክንውር የተገኙት ፕሬዚዳንት ሳህለ ወርቅ ዘውዴም ይህንን የአዲሱን ቴክኖሎጂ በረከትና መርገም እንዴት ነው ሚዛኑን ጠብቀን በረከቱን ብቻ ገንዘባችን ማድረግ የምንችለው የሚል አይነት ጥያቄ ነበር ያቀረቡት። ዛ ኒ ስ መገናኛ ብዙኃን አሉታዊ ተጽዕኖን መሰረታዊ ነጻነቶች ሳይነኩ እንዴት መመከትና ማለዘብ ይቻላል የሚለው ጉዳይ ሊዳሰስ ይገባል። ለዚህ ቀላል መልሶች እንደሌሉን ይገባኛል። ይሁንና የሚመለከቷቸው የባለድርሻዎችን ጨምሮ የመንግስታቱ ድርጅት አባል ሀገሮች ሁሉም በጉዳዩ ላይ ብርቱ ክርክርና ውይይት ማድረግ አለባቸው። በየጊዜው እየጨመረ የመለጣው ዝንባሌ ደግሞ የተደራጁ የማህበራዊ መገናኛ ዘዴዎች በሕዝብ መገናኛ ዘዴዎች ላይ በሚያሳድሩት የተቀናቃኝ ተጽዕኖ ስር መንበርከካቸው ነው። ይህ የሚፈጸመው የሚዘገበው ዜና የእነሱን ፍላጎትና ጥቅም እንዲያንጸባርቅ ለማድረግ ነው። ይህም ሊያሳስበን ይገባል። ፕሬዚዳንቷ በዚህ መልክ ያቀረቡትን ጥያቄና ጥሪ ወደ ኢትዮጵያ በጥቂቱም ቢሆን ለየትና ጠበብ ባለ ትኩረት ያመጣችው ደግሞ አዲስ ስታንዳርድ የተባለው መጽሔት ባለቤት ጸዳለ ለማ ናት። ጸዳለ ለማ ላለፉት 2 ዓመታት በኢትዮጵያ የዘለቀውን የመገናኛ ብዙሀን ውጣውረድ ዳሳለች። በተለይም በሕዝብ ገንዘብ እየተጠቀሙ የፓርቲ መስመር ሲያራምዱ ቆይተዋል ያለቻቸውን የመንግሥትና የፓርቲ ንብረት መገናኛ ብዙሀን ተቋማትን በሰላይስ ዳሳቸው አልፋለች። የግሉንም መገናኛ ብዙሀን ድርጅቶች አልማረቻቸውም። በተለይ በአሁኑ ወቅት የእነዚህ ተቋማት አካሄድ እጅግ አሳሳቢ ነው ትላለች። ዋናው ነገርም አንዳንዶቹ የጋዜጠኝነትንና የአክቲቪዝምን ሚናዎች ማደባለቃቸው እንደሆነ ተናግራለች። በአንዳንድ የመገናኛ ብዙሃን ድርጅቶች እነዚህ ታሪኮች እንደ ዜና ርዕሶች በጥቅም ላይ ሲውሉ ተመልክተናል። እንደገናም በእነዚህ ድርጅቶች ባለቤቶችና መሪዎች እነዚህ ዘገባዎች ለፖለቲካና ለሌሎች ተግባራት ግብአት ለግልጋሎት ሲውሉም ታዝበናል። ይህ በተለያዩ ማህበረሰቦቻችን መካከል አስጊ ውጤቶችን በተደጋጋሚ ሲያስከትሉም ተመልክተናል። በየጊዜው እየጨመረ የመጣው ዝንባሌ ደግሞ የተደራጁ የማህበራዊ መገናኛ ዘዴዎች በህዝብ መገናኛ ዘዴዎች ላይ በሚያሳድሩት የተቀናጀ ተጽዕኖ ስር መንበርከካቸው ነው። ይህ የሚፈጸመው የሚበዛው ወይም የሚዘገበው ዜና የእነሱን ፍላጎትና ጥቅም እንዲያንጸባርቅ ለማድረግ ነው። ይህም በእጅጉ ሊያሳስበን የሚገባ ጉዳይ ነው። በዓለም የፕሬስ ነጻነት የአገሮች ደረጃ አመልካች መሠረት ኢትዮጵያ ያገኘችውን ውጤት በአድናቆት ያወሱት በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ሥራ አስፈጻሚዋ ዶክተር ቬራ ሶንጉዌ ናቸው። እስከ ዛሬ ባለው ታሪክ አንድ አገር የፕሬስ ነጻነቷን አያያዝ በአርባ ነጥብ በአንድ ጊዜ ስታሻሽል ኢትዮጵያ አንደኛ ናት ብለዋል። ከአንድ መቶ ሃምሳኛ በአንድ ጊዜ አንድ መቶ አስረኛ ሆናለች። ከኢትዮጵያ ከዚህም በላይ እንጠብቃለን ያሉት ሶንጎ በሚቀጥሉት ዓመታት በመጀመሪያው ተርታ ከሚቀመጡ ሀገሮች አንዷ እንድትሆን ያላቸውን ተስፋ ገልጸዋል። በሌላ በኩል ግን በአፍሪካም ሆነ በሌሎች ሀገሮች ያለው የጋዜጠኞች ደህንነት በእጅጉ አስጊ እንደሆነ ተናግረው ዓለም ለጋዜጠኞች ደህንነት የተሻለ ጥበቃ እንዲያደርግ ጠይቀዋል። በሚያሳዝን ሁኔታ አንዳንድ ጋዜጠኞች የአፈና ሰለባዎች ናቸው። ተገድለዋል፣ ታስረዋል፣ ታግተዋል፣ ተይዘዋል፣ ሳንሱርም ተደርገዋል። ማለትም የቅድመ ምርመራ ተካሂዶባቸዋል። በ2018ና በ2019 መካከል ባለው ዓለም በ88 ጋዜጠኞች በመላው ዓለም ላይ በስራቸው ላይ እያሉ ተገድለዋል። እነዚህም መካከል አራቱ ከሶማሊያ፣ ሶስቱ ከማላዊ ሪፐብሊክ፣ ከማዕከላዊ ሪፐብሊክ፣ ሁለቱ ከሊቢያ፣ ከሴራሊዮን አንድ ደግሞ ከጋና ናቸው። በተለይ በጋና የተገደለውን ስናስታውሰው ጋዜጠኛው በሙስና ዙሪያ ሲሰራ የነበረ እንዲያውም ሀቁን እየተከታተለ የሚያወጣ በተጨማሪም በእግር ኳስ ዙሪያ በተለይም ደግሞ በፊፋ አካባቢ ባለው ጉዳይና በሌላም በኬንያ በተለይ በማዳበሪያ ዙሪያ የሚፈጸሙ የሙስና ተግባራትን እየተከታተለ ሲያጋልጥ የነበረ ዘጋቢዎች እንደነበር እናያለን። ስለዚህ ጋዜጠኞች ጥበቃ ያስፈልጋቸዋል። ብዙ ጊዜ በስራቸው ላይ ያሉ ለሚገደሉ ጋዜጠኞች ስንነጋገር መንግስት ሊያደርገው ይችላል ብለን እናስባለን። ይሁንና ከፍተኛ ተጽዕኖ ያላቸው የመገናኛ ብዙሃን የማይወዱ ሰዎች አሉና ስለነሱም እንድንነጋገር ያስፈልጋል። በአዲስ አበባ የሚካሄደው የዓለም የፕሬስ ነጻነት ቀን ነገ በሚከናወኑ ኩነቶች ይጠናቀቃል። ከእነዚህም አንዱ የአዲስ አበባ መግለጫ ወይንም አዲስ አበባ ዲክላሬሽን እንደሚሆን ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። ተከታዩ የመጽሔት ርዕስ ወደ አማራ ክልል ይወስደናል። የአማራ ዲሞክራሲያዊ ፓርቲ ኢዴፓ ስሙን ከመለወጥ ውጪ ክልላዊም ሆነ ተቋማዊ ለውጥ አላመጣም፣ ዶክተር አምባቸው ስልጣናቸውን ይልቀቁ፣ በአማራ ተወላጆች ላይ እየተፈጸመ ነው ያለው ብሔራዊ ተኮር የሆነ ብሔር ተኮር የሆነ ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ሰልፍ በአማራ ክልል በተለያዩ ከተሞች ዛሬ መካሄዱን ጠቅሳ ዘጋቢያችን አስቴር ምስጋናው ባደረሰችን ዘገባ የአማራ ዲሞክራሲያዊ ፓርቲ ሰልፉን አስመልክቶ ትላንት በድረ ገጹ ባወጣው መግለጫ ደግሞ በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስት እንዲዳከም የሚሰሩ ኃይሎች ያላቸውን በጋራ እንታገል ማለቱንም አስታውሳለች። አስቴራ ዛሬ በባህር ዳር፣ በጎንደር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ታቦር እና በሌሎች ከተሞች ሰላማዊ ሰልፍ ተካሂዷል። የሰልፉ ዓላማ ደግሞ በሀገሪቱ በተለያዩ አካባቢዎች ባሉ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ብሔር ተኮር ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ነው ይላል የሰልፉ አስተባባሪ ወጣት እንዳላማው። የዛሬው ሰልፍ ዓላማ በሁለት በኩል ያለ ነው ማለት የፌዴራል መንግስቱንም የክልሉንም በመቃወም የወጣ ነው። ነገር ግን በተለይም በዋናነት በአጣዬ፣ በከሚሴ፣ በሸዋ አካባቢ ማለት ነው፤ እንዲሁም በጎንደር ከአሁን ቀደም አሁን በቅርቡ ደግሞ በመተከል በተለያየ በቀስ ህጻናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይሄን በመቃወም የወጣንበት ነው። ሁለተኛ ዓላማው ምንድን ነው? የድሮ ብአዴን የሆኑ አዴፓ ስሙን ከቀየረ አዴፓ ከሆነ ወዲህ ርዕሰ መስተዳድር ከመቀየር ውጭ ምንም አይነት የክልላዊ መዋቅርም ሆነ ተቋማዊ ለውጥ ሳያመጣ ምንም የሰራው ስራ ባለመኖሩ ልክ ትናንት የህወሓት ገረድ እንደነበረው አሁን ደግሞ ኦህዴድ ተላላኪ ገረድነቱን ስለቀጠለ ያንን ማሳወቅ ነው። ሶስተኛው ዶክተር አምባቸው የክልሉ ፕሬዚዳንት ማለት ነው። በአምቦ እንዲሁም በከሚሴ ሂደው የአማራን ህዝብ አስከፍተዋል። ለዛ ይቅርታ እንዲጠይቁ የማይሆኑ ከሆነ ደግሞ ስልጣናቸውን በክብር እንዲያስረክቡ እስከ መጠየቅ ድረስ በግልጽ የጠየቅንበት ነው ማለት ነው። እነዚህን ያካተተ ነው በዋናነት የዛሬው ሰልፍ ዋና አለማው የፌዴራል ሆነ የክልሉ መንግስት ወገኖቻችን በየቦታው እያለቁ ነው፣ እየሞቱ ነው፣ እየተጨፈጨፉ ነው፣ እየተሳደዱ ነው። ግን መፍትሄ አጥቶ መልስ ይሰጠናል አልቻለም። ስለዚህ መልእክታችን እንደርስልን እንፈልጋለን። አሁን መተከል ላይ ብዙ ሰው እያለቀ ነው። ሕጻናት ምንም የማያውቁ ሕጻናት እየተገደሉ ነው በጦር እና በሳንጃ ማለት ነው። ስለዚህ እኛ ፍትሕ እንፈልጋለን። ይሄ የመጨረሻ ሰልፋችን ነው አሁን ላይ። ከዚህ በኋላ እኛ መብታችንን የምናስከብረው በወሬም በንትንም ብቻ አይደለም። እኛ እጅ አለን። ሰልፉን ለማካሄድ የመንግስትን ፍቃድ አልጠየቅንም። ነገር ግን የመንግስት አካል ተገኝቶ ጥያቄያችንን በጽሁፍ እንዲቀበለን ጥሪ ብናደርግም ማንም አልተገኘም ነው ያለው። በጉዳዩ ዙሪያ ከአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽሕፈት ቤት የሚመለከተውን አካል በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ግን ሰልፉን አስመልክቶ ትናንት የአማራ ዲሞክራሲያዊ ፓርቲ አዴፓ በድረገጹ መግለጫ ያወጣ ሲሆን በመግለጫው ያተተውን አማራ የመሰሉ የአማራን ህዝብና አጀንዳዎች የመንጠቅና የማስጣል ድራማዎች ተጠናክረው ቀጥለዋል። በመሆኑም በክልላችን በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስትና ድርጅት ተዳክሞ ሥርዓት አልበኝነት እንዲሰፍን የሚሰሩ ኃይሎችን በጋራና በተባበረ ክንድ በመታገል ውስጣዊ ጥንካሬያችንና ጎልብተን ችግሮቻችንን ለመፍታት እርብርብ ማድረግ ይኖርብናል ነው ያለው። በሀገሪቱ ብሎም በክልሉ ላይ ስለተፈጠረው አለመረጋጋት የህግ የበላይነትን ለማስከበር ከፌዴራልና ከክልል የፖለቲካ አመራሮችና የጸጥታ ኃይሎች ጋር የምክክር መድረክ ከሁለት ቀናት በፊት በባህር ዳር ከተማ ተካሂዶ ነበር። በውይይቱ የተወሰደውን አቋም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲህ ተናግረው ነበር። ዋናው መፍትሄ የህግ የበላይነትን ማረጋገጥ ነው። በየትኛውም ቦታ ዜጎች በዜግነታቸው ተከብረው የሚኖሩባት በብዝሃነት ያጌጠቸው ሀገራችን ጎልብታ የምትወጣበት ዜጋን ከነበረበት ከሀገሩ ምድርና ከአካባቢው የሚያፈናቅል የከፋ ወንጀልና ተጠያቂነቱን እንዲታይ የሚያደርግና ሁሉም ባለበት ተረጋግቶ ኋላ ቀርነትንና ሕይወቱን የሚያሸንፍበትና የሚለውጥበት ስርዓት ነው እዚህ ሀገር መገንባት ያለበት። የመከላከያ አካላት የፌዴራል ፖሊስ፣ የክልሉ ከፍተኛ አመራር አካላትና የሚመለከታ ሁሉ ተሰባስበን የመከር ነው። ተልእኮ የሰጠ ነው። ከአጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። የአፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንዳካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዊ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታድጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ ሀገር የምንከተለው ፍኖተ ካርታ ይህንን እየተመለከተ እንደሆነ ለመግለጽ ነው። በሁሉም ከተሞች የተካሄደው ሰላማዊ ሰልፍ ያለምንም ጸጥታ ችግር መጠናቀቁን የሰልፉ አስተባባሪ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። ይህ በዚህ እንዳለ የቤንሻንጉል ጉምዝ ክልል የፀጥታና ደህንነት ኃላፊ አቶ አበራ ባይታ በአማራ ክልል በአዊ ብሔረሰብ ዞን በጃዊ ወረዳ በሚኖሩ የጉምዝ ማህበረሰብ አባላት ላይ የታጠቁ የአማራ ክልል ሰዎች ከፍተኛ ግድያ ፈጽመዋል ሲሉ ከሰዋል። የዚህን ዝርዝር ናኮር መልካ ልኳል። ጥቃቱን በተመለከተ የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ኦፊሻል ፌስቡክ ፔጅ ላይ መግለጫ ወጥተዋል። በአማራ ክልል አዊ ብሔረሰብ ዞን ጃዊ ወረዳ ላይ እዚያ የሚኖሩ የጉሙዝ ማህበረሰቦች በርካታዎች ናቸው። በአማራ ክልል በታጠቀው ሀይል በርካታ ቁጥራቸው ይን ታክል ነው ብሎ መግለጽ እስከሚያስቸግር ድረስ ምን ያህል ይደርሳል? በጣም ብዙ ነው። ምን ያህል በጅምላ በጅምላ ነው የተጨፈጨፉት። ከመቼ ጀምሮ በየትኛው ጊዜ ነው የተደረገው? የአንድ ቀን ባ በቅጥፈት ነች። ቀኗን አጣርቼ ልነግርህ እችላለሁ። የአንድ ቀን ነች። በጅምላ ቁጥሩን ታክል ነው። በርካታ ማህበረሰብ ነው የተጨፈጨፈው። በጅምላ ነው የተከበሩት። ፈጻሚው ማን ነው? ልልዋዎች ከየትኛው ቡድን የመጡ ናቸው? ከአማራ ክልል ነዋ። በዚህ ጉዳይ ከአማራ ክልል ጋር ተነጋግረዋል። ምን አይነት ውይይት አደረጉ? ኢቨን እስከ ጃዊ ድረስ በሀያ ሁለት መኪና ጭምር ተጭኖ በስንት መከራ በዛ ባለው ምንድነ መከላከያ ኃይል ተለምሎ ነው። ኃይሉ ራሱ ትናንትና ሶሆዳ ላይ ተመለሰ። ከአማራ ክልል ከፍተኛ አመራር ጋር የተደረገ ውይይት አለ። ምን ላይ ተደረሰ? ምን ተባለ? ሁን ያው በስልክ መረጃ መለዋወጥ ካሉ በስተቀር መድረክ ተፈጥሮ በዚህ ጉዳይ ላይ በዝርዝር የተመከረበት እንትን የለ። ከዚህ ጋር ተያይዞ የጣና በለስ የስኳር ፋብሪካም ላይ ጥቃት ተፈጽሞ ሽንኮራ አገዳ ተክሉ ወድሟል የሚባል ወሬ አለ እውነት ነው? አዎ ይህ መረጃ ትክክል ነው። ሰዎቹ ተመልሱ ከተባሉ በኋላ በመከላከያ ተለምኖ ሌሎች ውይይትም ከተደረገ በኋላ በስሜትና በንደት ጣና በለስ ስኳር ፕሮጀክት የሆነው የሽንኮራ አገዳ እርሻ ላይ እሳት ለኩሶ ወይበት በጣም እንዳለ መረጃዎች አሉ። አሁን ያለው ሁኔታ ምን ይመስላል? በጃዊም ሆነ በእናንተ አካባቢ። አሁን በእኛ በተለይ በዳንጉር እና በማንቡክ አካባቢ በግልገል በለስ እና ማንዱ አውረዳዎች አንዳንድ ቦታ ላይ የነበሩ ችግሮች አሁን ኦልሞስት ቶታል ይቆመዋል። የአማራ ክልል ጃዊም ቢሆን በቂ መከላከያ ኃይል በመግባቱ አካባቢ ላይ የነበረው ግጭት ቆመበት ሁኔታ ነው ያለው። ስለዚህ አሁን አንጻራዊ ሰላምና የህዝብ ውይይት መድረኮች በየደረጃው እየተካሄዱ ያሉበት ሁኔታ ነው ያለው። ማለት በተለይ የፊት የነበረው ችግሩ መነሻ ለአንጉሮ ወረዳ አይጭካ ቀበሌ የነበረው ችግር ነው። እሱንም ተከትሎ የክልሉ መስተዳደር ሳይቀር በየ ቀበሌው ማህበረሰቡ አለበት ከሚባለው ጎቶች ላይ እሱ ራሱ እየዞረ ሌሎች ከፍተኛ አመራሮችም ህዝቡን እያረጋጉ ባሉበት ሁኔታ ላይ አንደኛ፣ እንደዚህ አይነት የጅምላ የሚመስል ግድያ መፈፀም ፍጹም ኢሰብአዊነት እና መወገዝ ያለበት ተግባር ነው። ስለዚህ የአማራ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም ቢሆን እነዚህ አጥፊዎችን ተከታትለው ለህግ የማቅረብ ስራ እንዲሰራ እኛም ብርቱ ግፊት የምናደርግ ነው የሚሆነው ብኛ ክልል አኮር መልካን እናመሰግናለን። አድማጮች፣ በዚህ ጉዳይ ላይ የአማራ ክልላዊ መንግስት የጸጥታ ባለስልጣናት አስተያየታቸውን እንዲሰጡን ያደረግነው ጥረት ለጊዜው አልተሳካም። እንዳገኘን እናቀርባለን። የመጽሔት ክፍለ ጊዜ ዝግጅታችን ይቀጥላል። የዩናይትድ ስቴትስ ዋና አቃቢ ህግ ዊሊያም ባር ልዩ አቃቢ ህግ ሮበርት ሙለር ያቀረቡትን ዘገባ ይፋ ካደረጉ ወዲህ ትናንትና ለመጀመሪያ ጊዜ ምክር ቤት ፊት ቀርበው ስለ ሰነዱ አያያዛቸው ከዲሞክራቶች ከፍተኛ ነቀፌታ ገጥሟቸዋል። ባር ስለ ሰፊው ዘገባ ያቀረቡትን አገላለጽ የሚቃወም ደብዳቤ ልዩ አቃቤ ህግ ልከው እንደነበረ ከታወቀ በኋላ ዋናው አቃቤ ህግ ባር ማለት ነው፣ ስለ ዘገባው ያቀረቡት ገጽታ ትክክል ነበር በማለት መከራከራቸውን የአሜሪካ ድምጽ ዘጋቢ ማይክል ቦማን ዘግበልናል። አዳነች ፍሳሀየ ታቀርባለች። የሙለር ዘገባን በሚመለከት በህዝቡ ላይ የመጀመሪያውን እትምት ያሳደሩት ዋና አቃቤ ህግ ትላንት በህግ መወሰኛ ምክር ቤት ያሉት ዲሞክራቶች ፊት ቀርበዋል። ዋናው አቃቢ ህግ የሙለርን የምርመራ ውጤት ፕሬዚደንት ዶናልድ ትራምፕን በሚጠቅም ዘዴ አስተካክለው አቅርበዋል በሚል ነቅፏቸዋል። የህግ መወሰኛው ምክር ቤት የፍርድ ኮሚቴ አባል ሴኔተር ማዝ ሂሮኖ ያብራራሉ። ፕሬዝዳንቱ ከጥፋት ንጹህ መሆናቸው ተረጋግጧል የሚል ስሜት በህዝቡ አእምሮ ለማሳደር ሲሉ በስልጣኑ ሊያገኙት የሚችሉትን ዘዴ ሁሉ ተጠቅመዋል። የዋና አቃቤ ህግ ጽህፈት ቤትንና የሀገሪቱ ፍርድ ሚኒስቴር ስልጣንን ዶናልድ ትራምፕ ራሳቸውን እንዲያድኑ ለመርዳት ተጠቅመውበታል። ባር የምርመራ ውጤት የሆነውን የሙለር ዘገባን አሳጥረው ካወጡ በኋላ ፕሬዚዳንት ትራምፕ ራሳቸው የሩሲያ ጣልቃ ገብነትን አስመልክቶ በተካሄደው ምርመራ ሙሉ በሙሉ ንጹሕ መሆኔ ተረጋግጧል በማለት ደስታቸውን እንደገለጹ የሚታወስ ነው። ብዙ የተቀነሰበት ዝርዝር ዘገባ ይፋ ከተደረገ በኋላ ግን ትራምፕና በአካባቢያቸው ያሉ ሠራተኞች ከሕግ አንጻር አጠራጣሪ ሊባሉ የሚችሉ ብዙ ተግባሮች እንደተፈጸሙ የሚገልጹ ዝርዝር መረጃዎች እንዳሉ ለማወቅ ተችሏል። አቃቢ ህጉ ባር የምርመራውን ውጤት አሳጥረው ካቀረቡ በኋላ የመርማሪ ቡድን ኃላፊ ሙለር የተቃውሞ ደብዳቤ ጽፈውላቸው እንደነበር በያዝነው ሳምንት ሸልኮ ወጥቷል። ሙለር የጻፈት ደብዳቤ አቃቢ ህጉ ሰፊውን ዘገባ አሳጥረው ያቀረቡበት ገጽታ የተሟላ አይደለም፣ በሩሲያ ጣልቃ ገብነት ላይ ስለተደረገው ምርመራ በህዝብ ላይ ውዥንብር ፈጥሯል እንደሚል ተገልጿል። ዲሞክራት የህግ መወሰኛ ምክር ቤት የፍርድ ኮሚቴ አባል ሴኔተር ክሪስ ኩንስ በበኩላቸው ሕዝቡ የማለርን ዘገባ ራሱ አንብቦ ለመፍረድ ከመቻሉ ሃያ አምስት ቀናት አስቀድመው ፕሬዚደንቱን ከጥፋተኛነት ነፃ ማድረጎን አስታውቀዋል። እርስዎ በአራት ገጾች አሳጥረው ያቀረቡት ዘገባ ህዝቡን ግራ አጋብተዋል ሲሉ ልዩ መርማሪ ያሳሰቡትም ለዚህ ይመስለኛል። ባር ግን እኔ ያተኮርኩት በሙለር ዘገባ መሠረታዊ ጭብጥ ላይ ነው ብለዋል። በአብዛኛው በትራምፕ ላይ አዎንታዊ ነበር። ከሩሲያ ጋር ተመሳጥረው እንደሆነ ማስረጃ አልተገኘም። ፕሬዚዳንቱ የፍርዱን ሂደት ለማሰናከል ሞክረው ከሆነ በቂ ማስረጃ አልነበረም ይላሉ ባር። I made the determination that we had to put out some information about the bottom line. ስለ መሠረታዊ ጭብጡ አንዳንድ መረጃ ለማውጣት ነው የወሰንኩት። ሀገሪቱ በከፍተኛ የስጋት ስሜት ውስጥ ነው የነበረችው። በተለይም ከሩሲያ ጋር የመመሳጠር ጉዳይን አስመልክቶ የባብ ማለር ምርመራ ውጤት መሠረታዊ ጭብጥን ለማወቅ ከፍተኛ ፍላጎት ነው የነበረው። ባር አያይዘውም ውሎድሮ ብዙ ፕሬዚዳንቱን በመልካም የማያነሱ ይዘቶችንም ያቀፈው ሙሉ ዘገባ በማውጣቴ የሙለር ስጋት እንዲረግብ አድርጌያለሁ ብለዋል። ሪፑብሊካውያን በበኩላቸው ዋናው አቃቤ ሕግ ለአራት ዓመታት ያህል በትራምፕ ላይ ሲያንዣብብ የቆየውን የጥርጣሬ ዳመናን የመግፈፍ ግዴታ አለባቸው በማለት ተከራክረውላቸዋል። ሪፑብሊካዊው የፍርድ ኮሚቴ አባል ሴኔተር ማይክ ሊ የፕሬዚደንቱ ዋነኛ የፖለቲካ ተቀናቃኞች የመለርን የምርመራ ሂደት በተደጋጋሚ ተጠቅመውበታል። በአውሮፓ የዘመን አቆጣጠር በ2016 ዓ ም የተካሄደውን ምርጫ ሕጋዊነት ለማሳጣት ሲሉ መሠረተ ቢስ ወሬዎችን ለመንዛት ተጠቅመውበታል። መጀመሪያ ላይ የሙለር ቡድን የባርን የዘገባ አቀራረብን የተቃወመ መሆኑን ባር ክደው እንደነበር ዲሞክራቶቹ ሴኔተሮች ሳይጠቅሱ አላለፉም። ባር በበኩላቸው ሙለርን በይበልጥ ያሳሰበው ባር አሳጥረው ያወጡትን ሳይሆን ሚዲያ በአጭር በቀረበው ዘገባ ላይ ያለው አያያዝ ነው ሲሉ ነግረውኛል ብለዋል ባር። የዛሬውን የፕሬስ ቀን የተዛመደ ይመስላል። የሀሰት ዜና አሳሳቢነት አሁን አሁን እያየለ ብዙም ችግሮችን እየፈጠረ ነው። ዛሬ ደግሞ በህይወት ያለ አንድ ታዋቂ ሰው ህይወቱ እንዳለፈ ተደርጎ መሰረተ ቢስ የሆነ ዘገባ በፌስቡክ መሰራጨቱን ተከትሎ በርከት ያሉ አድማጮች ወደ ዝግጅት ክፍላችን በስልክ ደውለዋል። ይህንኑ መነሻ በማድረግ ጉዳዩን ተከታትለናል። አዲስ የሙልቀን ዜማ ሲሰማ ሙልቀን የሚወዱ ምናልባትም ዛሬ የሰማነውን እንዲህ አሳዛኝም ከመንገድ የወጣም የሐሰት ዜና ሲሰሙ ብዙዎች እንደሚረበሹ ገምታለሁ። ሙልቀን ግን አለ። እውነተኛውን ዜና ከሱ እስከምንሰማ ድረስ ሙዚቃውን ሲያደምጡ አድማጮቻችን ለዚህ በመሆኑ ነው ዛሬ ያጫወቱት ሊሉ ሁሉ ይችላሉ። ግን እውነታው ይኸው ሙሉቀን ጋ አለ። እንደምን አለህ ሙልቀን? ሰላም ለእናንተ ይሁን። ደህና ነኝ። ሰላሰን ብቻ አለሁ። ብዙ ስልክ ስትመልስ እንዳመሸህ እንዳደርክ እገምታለሁ። አዎ ልክ ነው። ምንድን ነው እንዲህ አይነት ነገር እንደው ከዚህ ቀደምም ሆነዋል እኮ ተደጋገመ። አይደለም ተደጋገመ። እንግዲህ እኔም ማቀው ነገር የለም በሚዲያው መስመር ላይ እናንተ ናችሁ ያላችሁ እና ፌስቡክም ቢሆን ዩቱብ የሚባለውን አላየውም። አንዳንድ ጊዜ ሳት ብዬ ከገባው እንኳን ውሸት ብቻ ስልምም እወጣለሁ። እኔ ምን እንደምለው አላቅም። በምንም እንደሚገኙ አላውቃቸውም ሶስትም ማን እንደዚህ እንደሚያደርግም ዲ አይዲያውም የለኝ። ይሄ ከማንኛችንም ውጭ ኮንትሮል ማድረግ አልቻልንም። እንኳን ግለሰብ መንግስት አልቻላቸው። ለነገሩ የሐሰት ዜና በብዛት የሚናፈስበት ሰዎች ከአንዱ ጥግ ሆነው የፈለጉትን በፈለጉ ሰዓት የሚሉበት ሁኔታ፣ ሰዎች መረጃ በመለዋወጥ በሚረዳዱበት ጥሩ ነገር በማምጣት ፋንታ እንዲህ ያለም የሐሰት ዜና ያውም የክፋት ዜና ይተላለፋል። ነገር ግን አንተ በጤናማ ሁኔታ እንዳለህ ነው ያወቅ ነው። እስኪ ንገረን ስላለህበት እኔ በእውነት ከበፊቱ እንዳውም አሁን ጤንነቴ እየተሻካለ እየተሻካለ የመጣበት ጊዜ ነው። ጥሩ የሚገርም ለምን እኔ ላይ ደግሞ ይሞታል ብሎ እንደሚያሟርቱ አላውቅም። እንግዲህ መቼም በዚሁ ይለፍ የሚያሰኝ ነው። በተለይ እንደዚህ ማውራት ወይም መሟረት ይባላል፣ ተገቢም አይደለም። በእውነቱ ምን አይነት አእምሮ እንዳላቸው አላውቅም። እንዲያደረጉት ሰዎች በብዙ ሰው ላይ እንዲያደረጋሉ። ቅድም እንዳልነው በአንተ ላይም ተደጋግሞ ሆኗል። ከዚህ ቀደም እኔ ምን እንደምለዋለን አላውቅም ግን የወጣቱ ክፍል ላይ በተለይ ይሄ ዩቱብና ፌስቡክ አጥፍቶታል። ህዝባችን እንደዛ ነው የማይሆን አድማጮች አፋጣኝ መልስ ለመስጠት ያህል ነው። በቀን ጀባ አድርገን ለምሽቱ ያሰማ ነው። ሰፋ ያለው ቃለ ምልልሳችን በሁዱ የራዲዮ መጽሔት ይቀርባል። በነበሩት ዜናዎች አሳዛኝ ዘገባዎች መበራከትም ዜማውን አላጫወትንም። ውይይታችን ውስጥ ግን እንጠቅሳለን። በዚህ ጉዳይ መሆኑን እንድትረዱ ገልጸን፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት እናልፋለን። ዓለም አቀፍ የፕሬስ ነጻነት ቀን እንደ አውሮፓውያን አቆጣጠር በየአመቱ ግንቦት ሶስት በኢትዮጵያ ሚያዝያ ሀያ አምስት ቀን ይከበራል። በተለያዩ የዓለም ክፍሎች ጋዜጠኞችን በየጊዜው የሚያጋጥማቸው እውነታ ግን በሰቆቃ የተሞላ ነው። አንድ ዓለም አቀፍ የጋዜጠኞች መብት አስከባሪ ቡድን አዲስ ባወጣው ሪፖርቱ አሁን የያዝ ነው የአውሮፓውያኑ ሁለት ሺ አስራ ዘጠኝ ዓመተ ምህረት የፕሬስ ነጻነት ያሽቆለቆለበት ዘመን መሆኑን አመልክቷል። ይሁንና የፕሬስ ነጻነት ስለ ምንድን ነው አሳሳቢ የሚሆነው? የቪኦኤው ጄሱስ ሜን ኦኒ ከግሬታ ቫንሶስትረን ጋር ተከታዩን አዘጋጅተዋል። አዲሱ አበባ ያቀርበዋል። አምባገነኖች ሚዲያውን ለማፈን ባላቸው ቁርጠኛነት በዓለም ዙሪያ ያሉ ጋዜጠኞች የጥቃት ኢላማ እየሆኑ ነው። ድንበር የለሽ የጋዜጠኞች ቡድን ይፋ ያደረገው አንድ ዘገባ አዲስ ዘገባ እንደ ጠቆመው የፕሬስ ነጻነት በዓለም ዙሪያና በአሜሪካም እየተዳከመ ነው። ይሄ የነጻው ፕሬስ መመናመን በዲሞክራሲ ዋልታ ላይ የተነጣጠረ ጥቃት መሆኑን አንዳንዶች ይስማሙበታል። ሮበርት ማሆኒ ለጋዜጠኞች መብት መጠበቅ የቆመው ማለትም ኮሚቲ ቱ ፕሮቴክት ጀርናሊስት ምክትል ዲሬክተር ናቸው። ጆርናሊስት ሪ ን ፍሮንት ላይንስ ኦፍ ሆልዲንግ ጋቨርንመንትስ አካውንታብል መንግስታትን ተጣያቂ በማድረግና ግልጽነትን በማቅረቡ ረገድ በእውነቱ ግንባር ቀደሞቹ ጋዜጠኞች ናቸው። የህዝቦች ነጻነት ምን ሁኔታ ላይ እንደሚገኝ፣ የቀረጥ ገንዘባቸው ምን ላይ እንደዋለ። እናም ያለ ጋዜጠኞች መንግስት የመንግስታት የህዝቦችን መብት ሊገድቡ ሁሉ ይችላሉ ማለት ነው። የፕሬስ ነጻነትን በመገደብ ረገድ ሰሜን ኮሪያ እና ቻይና ተጠቅሰዋል። ይሁንና ግን ይላሉ ጋዜጠኞች፣ የዩናይትድ ስቴትስ ሕገ መንግሥት ለፕሬስ ነጻነት ጥብቅና መቆሙ አያጠያይቅም። የአሜሪካ ድምፅ ራዲዮ ዲሬክተር አማንዳ ቤነት በእኛና በሌሎች አገሮች መካከል ያለው ልዩነትም ይኸው ነው። የሕግ የበላይነት የሕግ የበላይነት በከፍተኛ ደረጃ ይከበራል ያም ነው የሚለየን። ለምሳሌ ቪኦኤ በአሜሪካ ፌዴራል መንግስት ወጪ የሚደገፍ ቢሆንም ልዩ የሚያደርገን የአሰራር ህግ አለ። እናም በእርግጥም ነጻ ድምፅ ነን። ፊሊፒንስ ውስጥ ፕሬዚዳንት ሮድሪጎዝ ዱቴርቴ በፕሬሱ ላይ የሚያደርጉት አፈና በመቀጠሉ በአንድ ወቅት እስያ ውስጥ ታዋቂና ተደናቂ የነበረውን የዚያችን አገር የፕሬስ ነጻነት ዛሬ ለአደጋ አጋልጦት ይገኛል። የፕሬዝደንት ዱቴርቴ የጥቃት ኢላማ ያነጣጠረው ደግሞ ራፐር በተሰኘው የሚዲያ ተቋም ላይ ነው። የራፐር ዳት ካም ዋና ሥራ አስፈጻሚና ዲሬክተር ማሪያ ሪሳ ያለፉትን አስራ አራት ወራት ብንመለከት የፊሊፒንስ መንግስት በዩናይትድ ስቴትስ ላይ አስራ አንድ ክሶችን መስርቷል በሁለት ወራት ውስጥ ደግሞ ስምንት ጊዜ የዋስ መብት ለመጠየቅ ተገድጃለሁ። በአምስት ሳምንት ውስጥ ሁለቴ ታስሬያለሁ። ይሄ እንግዲህ መረን የለቀቀ የነጻነት ገፈፋ ነው። በዚህ በሚያዝያ ወር የማያንማር ዋናው ፍርድ ቤት የ2017ቱን የሮሄንጂያ ሙስሊሞች ግድያ ይመረመሩ የነበሩ የሁለት የሮይተርስ ዜና አውታር ጋዜጠኞችን የሰባት ዓመት የእስራት ብይን አጽንቷል። የሮይተርስ ዜና ዋና አዘጋጅ ስቴፈን አድለር ነገሩ በተንኮል የተሸረበ ሸፍጥ ለመሆኑ በማንኛውም ሁኔታ ግልጽ ነው። አንዱ የፖሊስ ምስክር ለምሳሌ የእስር ማዘዣ እንደነበረው፣ ሆኖም ወረቀቱን እንዳቃጠለው ይናገራል። ሌላው ደግሞ ምን መናገር እንዳለበት እንዲያስታውስ እጁ ላይ ጽፎ ይመጣል። ሦስተኛው ጋዜጠኞቹን በምን ዘዴ በሐሰት መወንጀል እንደሚቻል መመሪያ መቀበላቸውን ይናገራል። በዚህ ግድያ ዙሪያ በመዘገባቸው እንደታሰሩም ምንም ጥያቄ የለውም። ይሄ ሁሉ ሆኖ ታዲያ ኖርዌይ ከፍተኛውን ደረጃ መያዟ ተዘግቧል። አዲሱን እናመሰግናለን አድማጮች። ተከታዩም የአመቱን የፕሬስ ቀን የፕሬስ ሳምንት የሚለው የተሻለ ሳይሆን አይቀርም የተዛመደ ቅንብር ነው፣ ወደ አዲስ አበባም ይወስደናል። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገው ዕለት በአዲስ አበባ የቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ውይይት እንዲሁም የኪነ ጥበብ ድግስ ተሰናድቷል ይለናል። በሰላም ኢትዮጵያ የተሰናዳውን ይህን መድረክ ተመልካቾች በነፃ እንዲታደሙበት እንደታቀደ በጋዜጠኝነቱና በኪነጥበቡ ዓለም የታወቁ ሰዎችም እንደሚሳተፉበት አስተባባሪዎቹ ለአሜሪካ ድምፅ ራዲዮ ተናግረዋል። ስለዚህ ዝግጅት ዓላማ፣ ይዘት ይነግረን ዘንድ የዝግጅቱን አስተባባሪ ረዳት ፕሮፌሰር ሱራፌል ወንድሙን ባልደረባችን ሀብታሙ ስዩም አነጋግሮታል። የሀብታሙ የመጀመሪያ ጥያቄ ዝግጅቱ ምን ዓላማ እንደሰነቀ መጠየቅ ነበር። ረዳ ፕሮፌሰር ስራፌል ይመልሳል። የዚህ በቅርቡ የሚከበረው ወይም ደግሞ አሁን እየተከበረ ያለውን ከሜ አንድ እስከ ሜ ሶስት ማለት ነው የዩኔስኮ የዓለም የፕሬስ ነጻነት ቀን ወይም ደግሞ በአማርኛ ጥሩ ነው የመናገር ነጻነት ቀን ስለሚሆን ለጋዜጣና ለኤሌክትሮኒክ ሚዲያ ወይም የሶሻል ሚዲያ ብቻ ሳይሆን ለሌሎችም ለክሪኤቲቪቲ የፈጠራ መብት ምሁራዊ ነፃነት የምንላቸውን ጭምር ከመናገር ጋር ስለሚያቅፍ እሱን ይዘን ብዙ ጊዜ ፕሬስ ላይ ብዙ አፈናዎች ተካሂደዋል፣ ብዙ ትግሎች ተካሂደዋል። ግን ደግሞ የባህል ትግል የፕሬስ ብቻ አይደለም። ፕሬሱንም ይዞ አጠቃላይ በባህሉ ዙሪያ ምን ሲካሄድ ነበረ? ትግሎች በስንጥቆች ውስጥ ብዙ ተካሂደዋል። ስንጥቆችን ለመፍጠርም ብዙ ተካሂደዋል። አበሳዎች፣ ጭንቅና ጥቦች ነበሩ ባለፉት አመታት። ስለዚህ እነሱን ደግሞ ማመስገን እንደገና ደግሞ ነጻነትንስ በዚህ የሽግግር በሚመስል ሰዓት ላይ ነጻነትን እንዴት ነው መተለን ያለብን በሚል ዙሪያ መነጋገር አለብን። ይህን የዓለም የመናገር ነጻነት ቀንን አስመልክተን በሚል ከሰላም ኢትዮጵያ ጋር በመሆን የተሰናዳ ዝግጅት። በዝግጅቱ ላይ እነማን ይሳተፋሉ? ተመልካቹ ታዳሚው ምን አይነት ቁም ነገር ይዞ እንዲመለስ ነው የምትፈልጉት? ዝግጅቱ ሁለት አንጓዎች አሉት። የመጀመሪያው ውይይት በውይይት ውስጥ ጋዜጠኛ ተመስገን ደሳለኝ እንዲሁም ገጣሚና ተዋናይ አበባው መላኩ በተለይ የፖለቲክ ጃዝ የሚባለውን ዝግጅት ብዙ ጊዜ በመንግስት ቁጥጥር ስር ያሉ የባህል ተቋማት በአፈና ውስጥ በነበሩበት ጊዜ ምንም እንኳን እዛም ሰፈር የውስጥ ለውስጥ ትግሎች ቢካሄዱ፣ ተለዋጭ ወይም ኢንተርኔቲቭ ቦታዎችን ሴቶች በመፍጠር ትልቅ ሚና የተጫወተው ፖለቲክ ጃዝ፣ ያንን በተመለከተ ምን አይነት ትግል ነበረ? አሁን ውስጥ ነፃ የሚመስለውን ነገር ወይም ደግሞ ነፃነትን እንዴት ታየዋለህ? በሚል ተመስገን ደሳልኝ እንደሚናገር ሁሉ አበባው መላኩ የሚናገር። ስለዚህ በፖለቲክ ጃዝ ውስጥ ደግሞ ሰፊ ድርሻ የነበረው ተመልካቹ። ስለዚህ መድረኩ ላይ ብቻ ሳይሆን ትብሎ የተካሄደው ከተመልካቹ ጋር ስለሆነ ያንን ደግሞ ያለማሳለፍ ታዳሚ የሆኑት ዶክተር ተዋበች ቢሻው እሳቸው ከተመልካች አንፃር ይናገራሉ። ልጃቸው ታዋቂ ሙዚቀኛ ጆርጋ መስፍን ነጻ አውጪ ባንድ በሚለው በዚህ የፖለቲክ ጃዝ ስራ ውስጥ ለረዥም ጊዜ ተሳትፏል። ስለዚህ እሱን አስመልክተው ሌላኛም ድምጻዊት ልጃቸው ሚኒት መስፍን የዛ ታዳሚ ነች፣ አጋዥ ነች። እና እንደዚህ አድርገው እሳቸው ይናገራሉ። ሌላው የፊልም ሴንሰርሽፕን በተመለከተ በነገራችን ላይ ሌሎቹ በውስጥ ለውስጥ ነበር አፈና በብዛት የሚካሄድባቸው ፊልም ግን በቀጥታ የአዲስ አበባ ባህል ቢሮ በሴንሰርሽፕ ቁጥጥር ስር ያደረገው ነበር እና ብዙ ጊዜ እኛ ሚዲያ ላይ ልንሞግት ብንሞክርም በሀገሪቱ አጠቃላይ ስርዓት የተነሳ አልተቻለም ነበር። ስለዚህ ያንን መልክቶ አቶ ቤዛንህ ከፋ ለሚባሉ የህግ ሰው የፊልም ፖሊሲ በማርቀቅ ሂደት ውስጥ የተሳተፉ እሳቸው ስለዚያ ይናገራሉ። ከዚያ ደግሞ ስሜና ሀያሌ የሚባል የ ኦርት ፍጩ ነው። በኬፕታን ዩኒቨርሲቲ ነው እየተማሪ ያለው በጣም ብሩህና ሂስ የተሞላ ሰው ነው። እሱ ነጻነትን እንዴት የምንፈልመው በሚል ዙሪያ ይናገራል እና እነዚህ የመጀመሪያው የውይይቱ አካል ሆኖ የሚመጡ ናቸው። ሁለተኛው አንዷ ደግሞ ከምሽቱ አስራአንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት ተኩል በኢትዮጵያ አቆጣጠር የሚቀርበው ትርኢቶች የሚቀርቡበት ዝግጅት ነው። ፖቲክ ጃዝ ወጣትና በጣም ብሩህ ገጣሚዎች ይቀርባሉ በጃዝ ታጅበው፣ በመጻ ውጪ ባንድ ማለት ነው። ከዛ ባሻገር ሮቤል ተመስገን የሚባል በዓለም አቀፍ ደረጃ እጅግ እውቅና ያለው የሰዓሊና ፐርፎርማንስ አርቲስትን ጭምር ነው። እሱ ደግሞ የሚገርም ስራዎች አሉት። ከዛሬ አምስት ስድስት ዓመታት ጀምሮ የጋዜጦችን ሁኔታ በሚገርም የኪነጥበብ ስራ አድርጎ የሰራው ስራ አለ እና እሱን ያቀርባል በኤግዚቢሽን መልክ፣ እንዲሁም ደግሞ የተወሰኑትን በማንበብ ይተው ናቸዋል በሙዚቃ ታጅቡ። ከዛ እያዩ ፈንገዝ አዲስ አጀንዳ የሚል የዚህም ዘመን ደግሞ የሚጠጭ ስራ እያቀናጀ ነው ግሩም በነበ በነገ ሁለት አዲስ ስራውን የሀያ ሀያ አምስት ደቂቃ የሚሆን ለተመልካች ያቀርባል። ስለዚህ እነዚህ ናቸው የምሽቱ ዝግጅቶች ማለት ነው። አንድ የመጨረሻ ጥያቄ ልጨምር ፕሬሱ እንግዲህ ዜናን እውነታን ለህዝብ በማዳረስ ላይ የተመሰረተ መስክ ነው። ኪነጥበብ ደግሞ የራሱ የፈጠራ አድማስ ያለው በምናብ ውስጥም የሚቆይ አይነት ዘርፍ ነው። ሁለቱን በአንድ መድረክ ለማምጣት ወይም ስለ ሁለቱ በአንድ መድረክ ላይ ለማውራት ምን ያክል መግባቢያ ቦታ መግባቢያ ስፍራ አገኛችሁለት? በጣም ጥሩ ጥያቄ ነው። በቅርቡ ብዙ በሚዲያዎች ላይ ውይይቶች እየተካሄዱ ነው እኔም የተሳተፍኩባቸው ብዙ አሉ። እውነቱን ለመናገር የበለጠ በጥልቀት ማሰብ ያለብን ጋዜጠኝነትን በትምህርት ቤት ደረጃና በምግ ሀሳብ ደረጃ በድጋሚ ማሰብ መቻላል በጠራና ጋዜጠኝነት ቀጭን በሆነ መስመር ላይ የሚጓዙ መሆናቸው ድጋሚ ማሰብ እውነታን እንዳለ የሚዘግብ ኒውትራል ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስታዲስ በተለይ በካልቸራል ስታዲስ እየተጠየቀ ያለ አስተሳሰብ ነው። ምን ለማለት ነው ግን የውክልና ጥያቄ አንዱ በመሰለው መልኩ ወደ ሚዲያው ስለሚያመጣው ሳናውቀው ፊክሽን ውስጥ እንገባለን። ምክንያቱም እያንዳንዱ የሚዲያ ተቋም ከአንዳች አይዲኦሎጂ ሊያመልጥ አይችልም። ስለዚህ አይዲኦሎጂን የማንሸሸው ከሆነ ጋዜጠኝነትን በምን መልኩ ነው ደግመን ማሰብ አለብን ብለን መነጋገር ያለብን። ምስል ግን በነገውነት የሚያገናኘን አንድ ክር ግን የመናገር የማሰብ የመፍጠር ነፃነት ጉዳይ ነው። ሁላችንም አንድ ላይ የሚያመጣ ረዳት ፕሮፌሰር ስላፌር ወንድሙን ነበር ያዳመጣችሁት። በነገው ዕለት የሚካሄደውን ሳንሱር የባህል ትግልና ነጻነት የተሰኘው ዝግጅት በተመለከተ ነው ማብራሪያ የተሰጠው። ዝግጅቱ ከቀኑ ስምንት ሰዓት ተኩል እንደሚጀምርም አክሎ ገልጦልናል። ለሁሉም እናመሰግናለን። አሁን የምሽቱ የመጨረሻ ቅንብር ላይ ደርሰናል። የተፈጥሮ አካባቢ አዘጋጅና አቅራቢ ሶሎሞን አባተ። በየስንት ቀኑ ነው የምታገኙ? በየአራት ቀኑ፣ በየአምስት ቀኑ ሊመጣ ይችላል። ጭራችሁኑም አይወጣም። ወደ ላይ ወደ ዳገቱ ታች ነው አንድ ሰው ነው የሚያስቀዳው። በቃ መሸጥ መለወጥ እዛ የአንድ ሰው ብቻ ነው ወንዙ ዳር ያለ። ሌላ ወደ ላይ ያለው እየገዛ ነው የሚጠቀሙ። ተፈረቃው ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስቡ። የፊት አካባቢ ነው ነው ነው። ድሬዳዋን ፓሪስንና ለንደንን እንቃኛለን በቅድሚያ ወደ ድሬዳዋው ፕሮጀክት ንዝለቅ በዘጠኝ ሚሊየን ሚሊዮን ብር ወጪ የተገነባው የድሬዳዋ ውሃ ፕሮጀክት ዛሬ ተመርቋል ፕሮጀክቱ የከተማይቱን የውሃ አቅርቦት ከ አርባ አምስት ከመቶ ወደ ዘጠና ከመቶ እንደሚያሳድግ ተገልጿል የውሃና መስኖ ሚኒስቴር ከተማይቱን ወደፊትም በሌሎችም ዘርፎች መደገፉን እንደሚቀጥል በምረቃው ሥነ ሥርዓት ላይ የተገኙት ሚኒስትሩ ስለሺ በቀለ ተናግረዋል። አዲስ ቸኮል እዚያው ነበር። ለበርካታ ዓመታት የድሬዳዋ መልካም አስተዳደር ቁልፍ ችግር ሆኖ የዘለቀውን የንጹህ መጠጥ ውሃ አቅርቦት ጥያቄ ይፈታል የተባለ ፕሮጀክት ዛሬ በድሬዳዋ ቦረንዳጀን ተመርቋል። ፕሮጀክቱ በዓለም ባንክ 18 ሚሊዮን ዶላር ብድር፣ 42 ሚሊዮን ዶላር እርዳታ እንዲሁም በድሬዳዋ 375 ሚሊዮን ብር በጀት በአጠቃላይ 900 ሚሊዮን ብር ወጪ እንደሆነበት በመድረኩ ተገልጿል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ በተለይ ለቪኦኤ ስለ ፕሮጀክቱ እንዲህ ይላሉ አዲስ አበባ ካሉት ውጭ በተለይም በሀገር ደረጃ ትልቁ የውሃ ፕሮጀክት ነው። አስራ አራት የውሃ ጉድጓዶች፣ 500 እስከ 9 ሜትር ኪዩ መያዝ አቅም ያላቸው ትላልቅ የውሃ ብርካዎች እና አራት ትላልቅ የመክፊያ ጣቢያዎች ወይ ደግሞ ፓምፒንግ ስቴሽን ብለን የምንጠራቸው ትላልቅ ጀኔሬተሮች፣ እንዲሁም ደግሞ ራሱን የቻለ ትልቅ ለፕሮጀክቱ የሚያስፈልግ መብራት የተዘረጋበትና 92 ኪሎ ሜትር በላይ የመስመር ዝርጋታ የተዘረጋበት ነው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ ሁለት የውሃ ክልሎች አሉት። አንዱ ቶሜ ብለን የምንጠራው ነው፣ አምስት ጉድጓድና አንድ የመክፊያ ጣቢያ እንዲሁም ደግሞ አንድ ባለ አራት ሚሊየን ሊትር መያዝ የሚችል የማሰራጫ ብርካ አለው። ይሄ ፕሮጀክት ከነሐሴ 30 ጀምሮ ወደ አገልግሎት የገባበትና 2011 አዲስ አመት ለህብረሰቡ፣ በዛ አካባቢ ላለው ሙሉ በሙሉ የውሃ አገልግሎት ያገኘበት ሁኔታ ነው ያለውና ቀሪው ደግሞ ዘጠኝ ጉድጓዶችና አጠቃላይ ሶስት የመግፊያ ጣቢያ እንዲሁም ደግሞ ቀሪዎቹ ወደ ስምንት የሚሆኑ ብርካዎች የመያዝ አቅማቸው ይለያያል። ትልቁ አራት ሚሊዮን ሊትር፣ ትንሹ ደግሞ አምስት መቶ ሺህ ሊትር የመያዝ አቅም ያላቸው ነው። ይህም ፕሮጀክት ቢሆን በተለያየ ደረጃ ነው ወደ አገልግሎት ያስገባ ነው። በምረቃው ላይ ንግግር ያደረጉት የድሬዶ አስተዳደር ምክትል ከንቲባ ማዲጊሬ ዋን የንጹህ መጠጥ ውሃ ሽፋን ከ45 ፐርሰንት ወደ 90 ፐርሰንት እንደሚያሳድገው ገልጸዋል። አቶ መሃዲ አክለውም ቀሪውን ያስተዳደሩን የውሃ ፍላጎት ለማሟላት ተጨማሪ 600 ሚሊዮን ብር እንደሚያስፈልግ ገልጸው ለዚህም የፌዴራል መንግስትን ድጋፍ ጠይቀዋል። ይህ ፕሮጀክት በተጀመረበት ወቅት በነበረው የበጀት እጥረት ምክንያት የከተማችን አንድ ቀበሌ የሆነው የመልካ ጅብዶ አካባቢ የተቀነሰ ከመሆኑን ባሻገር በአሁኑ ወቅት በ10 ሺዎች ለሚቆጠሩ ዜጎች የስራ እድል እንደሚፈጥር ለሚጠበቀው የኢንዱስትሪ ፓርክ አካባቢ ተገንብቶ በቅርቡ ስራ እንደሚጀመር ይጠበቃል ይጠበቃል። በመሆኑም በቀጣይ በአካባቢው የተሟላ የውሃ አቅርቦት እንዲኖር ለማድረግ ለያዝነው እቅድ የውሃ መስኖ ኢነርጂ ሚኒስቴር፣ የገንዘብ ሚኒስቴር፣ የዓለም ባንክ ለዚህ ፕሮጀክት እውን መሆን ከጎናችን እንደምትሆኑ ሁሉ ድጋፋችሁ እንዳይለየን በዚህ አጋጣሚ አደራ ለማለት እፈልጋለሁ። በተጨማሪም እንደሚታወቀው በከተማችን የውሃ አቅርቦትና ስርጭት ላይ ትልቅ ተግዳሮት የሆነው የቧንቧ በካልሲየም ባይካርቦኔት ወይም በተለምዶ ጨው የመድፈን ችግር ነው። ለዚህ ችግር መፍትሄ የሚሰጥ ጥናት የተሰራ ቢሆንም ጥናቱን ተግባራዊ ለማድረግ የሚያስፈልገው በጀት ከአስተዳደሩ አቅም በላይ በመሆኑ ለዚህ ድጋፋቸው እንዳይለየን ለመጠየቅ እወዳለሁ። የፌዴራል ውሃ ማድና ኢነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ተቋማቸው የድሬዳዋን የመጠጥ ውሃ ብቻ ሳይሆን የፍሳሽ አወጋገድ ችግር ላይም ድጋፍ እንደሚያደርግ ያስታወቁት የከተማዋ አዲስ መስፋፋት ምክንያት የሚያስፈልጉ ማስፋፊያዎችን መስተዳደሩ ትኩረት በመስጠት ቅደም ክቡር ምክትል ከንቲባውና የውሃ አገልግሎ አገልግሎት ኃላፊ እንደገለጹት ማስፋፊያ ስራዎች እንዲሰሩ ከወዲሁ ለማሳሰብ ወዳለው። ሚኒስቴር መስሪያ ቤቱም ከዚህ ስራ ጋር ከጎናችሁ እንደሚሆን ለመግለጽ ወዳለሁ። በዚህ አጋጣሚ በፌዴራል ደረጃ የተቀናጀ የከተማዎች ሳኒቴሽን ስርዓት ለመዘርጋት ከተመረጡ ሀያ ሦስት ከተሞች መካከል የድሬዳዋ ከተማ አንዷ በመሆኗ እንኳን ደስ ያላችሁ እያልኩኝ ይህንን የፍሳሽ አወጋገጥ ፕሮጀክት ከግቡ ለማድረስ የከተማ መስተዳደርና ህብረተሰቡ ከወሰን ማስከበር ጋር ያሉትን ችግሮች በጊዜው መቅረፍና ተገቢውን ድጋፍ በማድረግ ፕሮጀክቱ በተያዘለት ጊዜ ምጣኔ እንዲጠናቀቅ እንዲያደርግ በዚህ አጋጣሚ ጥሪን ለማስተላለፍ እወዳለሁ። የድሬዳዋ የመጠጡ አቅርቦት ችግር የሞቃታማዋን ከተማ ነዋሪዎች ለአመታት ሲያማርር የቆየ ነው። የአሜሪካ ድምጽ ሬዲዮም ተደጋጋሚ ሽፋኖችን ሲሰጥ ቆይቷል። የገንደ ቆሬ ካባ ሰፈር ነዋሪ የሆኑት አቶ አክሊሉ ተፈራ እንዲህ ይላሉ። በየስንት ቀኑ ነው የምታገኙ? በየአራት ቀኑ፣ በየአምስት ቀኑ ሊመጣ ይችላል። ጭራችሁኑም አይወጣም። ወደ ላይ ወደዳገቱ ታች ነው። አንድ ሰው ነው የሚያስቀዳው። በቃ መሸጥ መለወጥ እዛ የአንድ ሰው ብቻ ነው ወንዙ ዳር ያለ ላይ ያለው እየገዛ ነው የሚጠቀሙ። ከዚህ ባሻገር ሌሊት ሌሊት ብቻ ውሃ የሚመጣባቸው መኖራቸውንና ውሃውም የጥራት ችግር እንዳለበት ክሎሪን በአግባቡ እንደማይጨመርበት ቅሬታ ይቀርባል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ ስለሚቀርበው ቅሬታ እንዲህ ይላሉ። ተፈረቃው ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስቡ። ከጥራት ጋር ተያይዞ ሁለት ነገር ነው ያለው ድሬዳዋ። አንዱ ሃርድነስ ብለን የምንጠራው የካልሽየም ባይካርቦኔት ነው፣ መስመሮቹ በጫው የመዘጋት ማለት ነው። ሁለተኛው ውሃ አንዳንዴ ከለሩ ቀይ መሆን ነው። ቶሜላ ሄደ እንደሆነ ዛ ጣሪያ የሰራ ነው። ዞሮ ዞሮ አሁንም ቢሆን ውሃው አንድ ሁለት ቀን ሳይመጣ ሲቀር መስመሩ ጋ በተለይ አይረን በተወሰነ መልኩ የድሬዳዋ ውሃ ስላለው ቀይ የሆነው የማምጣትና የተወሰነ ውሃውም ሲቆይ ሽታ የማምጣት ነገር አለው። ይሄ ከአይረን ጋር የሚያያዝ ነው። የተለየ የጥራት ችግር አይደለም። ዞሮ ዞሮ እነኛ ነገሮች ለአይን አንዳንዴ ቀይ የሆነው ሊያስጠላ ይችላል። የመጀመሪያ አንድና ሁለት ባልዲ እንደዛ ይሆናል። ብዙ ጊዜ ና እሱን ከጤና ጋር ተያይዞ ችግር ባይኖረው ማለት ነው። የክሎሪኑ ከአሁን በፊት በእጅ ነበር ሲሞላ የነበረው። አሁን በዚህ ፕሮጀክት ሙሉ ወደ ስራ ስናስገባ አውቶማቲክ ነው፣ እያንዳንዱ ከውሃ ጣቢያ የሚወጣ አሁን ራሱ ሴንስ እያደረገ እየጨመረ የሚሄድበት ሁኔታ ነው ያለው እና ያንንም ችግር የምንወጣበት ሁኔታ ነው ያለው። ግን በየጊዜው በቤት ደረጃ በሪዘርቫር ውሃ ቦታዎች ላይ ቴስት እየተወሰደ ስራዎቹ እየተሰሩ ነው። ና እነኚህ ነገሮች በህብረተሰቡ የሚነሱ ናቸው። ቅድም በጠቀስኩት መንገድ ከአገልግሎት አሰራር ጋር የሚያያዝ ከውሃ ጥራትም አጠቃላይ ያሉትን ነገሮች በየጊዜው እያየን በማስተካከል ላይ እንሰራለን። ባለፉት አመታት በዋናነት ውሃ ለህብረተሰቡ ማቅረብ ላይ ነው በጣም ትኩረታችን የነበረው። አሁን ግን ያን ውሃ ማቆየትና አገልግሎት አሰጣቱን ደግሞ ማሻሻል ላይ በተለየ መልኩ ትኩረት እንሰጣለን። አቶ መሀመድ ዋ ቀን ድረስ የውሃ ችግሩ ያልተቀረፈባቸው ከዚራ ና ገንደቆሬ እንደሆኑ ገልጸው እነሱም መስመራቸው ላይ ፍተሻ ተደርጎ በአንድ ሳምንት ውስጥ የፈረቃ ስርጭቱ ሙሉ በሙሉ እንደሚቀረፍ ገልጸዋል። ከዚህ በፊት የከፋ የውሃ ጥረት ካለባቸው ሰፈሮች አንዱ የሆነው የለጋሬ ነዋሪ የሆኑት ወይዘሮ ኑሪያ ሰኢድን ስለ ሰፈራቸው የውሃ ጥረት ጠይቂያቸው ነበር። ለጋሬ ፊት አካባቢ ነው የውሃ ጥረት ያለ። ስድስት ዓመት የፈጀው ፕሮጀክት ተጓተተ እየተባለ የሚወቀስ ሲሆን አቶ መሐመድ ወቀሰው ተገቢ ነው ብለው መንስኤው ግን ከባለ ድርሻ አካላት በአግባቡ ያለመቀናጀትና በአማካሪዎችና ተቋራጮች በኩል ደግሞ ከማስፈጸም አቅሙ ውስንነት የተነሳ ነው ብለዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ድሬዳዋ ላይ አመሰግናለሁ ለዘገባው። ፓሪስ ላይ ደግሞ ባልደረባዬ ኒኮ ፒኞ አለ። እዚያ የበይነ መንግሥታዊው የብዝሃ ሕይወትና የተፈጥሮ ምህዳር አገልግሎቶች የሳይንስና የፖሊሲ መድረክ ሰባተኛ ጉባኤ እየተካሄደ ነው። በዚህ የ132 ሀገሮች ባለሥልጣናትና ተመራማሪዎች እንዲሁም የተፈጥሮ አካባቢ ጥበቃና ደህንነት ተሟጋቾች እየተሳተፉ ባሉበት የሦስት ቀናት ግዙፍ ጉባኤ ላይ ዛሬ ባለው የዓለማችን ብዝሃ ሕይወት ጥልቅና ዝርዝር ፍተሻ ያደረጉ የ150 ሳይንቲስቶች ሪፖርት እየታየ ነው። ይህ 1800 ገጾች ያሉት ባለፉት 15 ዓመታት ውስጥ ለመጀመሪያ ጊዜ የወጣ የብዝሐ ሕይወት ቆጠራና አሕዛዊ መረጃዎችንም ያካተተ ሪፖርት ለመጪ ዓመታትም ማገናዘቢያ ሆኖ የሚያገለግል ሳይንሳዊ ሰነድ ይሆናል ተብሎም ተጠብቋል። በምድራችን ላይ ጨርሰውኑ የመጥፋት አደጋ ተደቅኖባቸዋል ከሚባሉ 8 ሚሊዮን የሚሆኑ ዝርያዎች እስከዚህ የፓሪስ ጉባኤ የተፈተሹትና የተጠኑት ከ25000 የማይበልጡ መሆናቸው ተጠቁመዋል። ከእነዚህ 8 ሚሊየን ለአደጋ የተጋለጡ ዝርያዎች ከግማሽ ሚሊየን እስከ አንድ ሚሊየን የሚደርስ ቁጥር ያላቸው እጅግ የተፋጠነ በተባለ የዝርያዎች ከገጸ ምድር መጥፋት የአደጋ ማስጠንቀቂያ ስር ያሉ ናቸው። በምዕት ዓመታት ጉዞ ሳይሆን በመጪዎቹ ጥቂት አስሮች ዓመታት ውስጥ ነው እስከ ወዲያኛው የምናጣቸው። የአየር ንብረት ለውጥና የሰው ልጅ አድራጎቶች የዝርያዎቹ መጥፋት ዋነኛ ተጠያቂዎች ወይም ሰበቦች መሆናቸው ነው የተነገረው። የዓለም የዱር ሕይወት ድርጅት ባለፈው የአውሮፓ ዓመት በ2018 ዓመተ ምሕረት ማለት ነው ባወጣው አንድ ሪፖርት ላይ እንዳሳየው በዛፎች ምንጠራና በጫካው መመናመን በጸረ ሰብል ተባይ መድኃኒቶችና በአሳ ማስገር ምክንያት ባለፉት አርባ ዓመታት ውስጥ ከዓለም አጠቃላይ የዱር ሕይወት ዝርያዎች ግማሹ ጠፍቷል። በኢትዮጵያ የዘመን አቆጣጠር ከ1962 ዓ ም እስከ 2007 ዓ ም በነበሩት ዓመታት ከደረሱት የዱር ዝርያዎች መጥፋት ወይም ማዘቅዘቅ ምክንያቶች ስድሳ ከመቶውን እጅ የያዘው የሰው ልጅ በዚህች ምድር ላይ የሚፈጽማቸው አድራጎቶች ናቸው። ፓሪስ ያለው ባልደረባዬ ኒኮ የተፈጥሮ እንክብካቤና ጥበቃ ዓለም አቀፍ ሕብረት መሪ ሳይንቲስት የሆኑትን ቶማስ ብሩክን እዚያው ጉባኤው ላይ አግኝቶ አነጋግሯቸዋል። የተፈጥሮ ምህዳሮቹ፣ የሚሊዮኖቹ ዝርያዎች የተፈጥሮ መኖሪያዎች በእርሻ እንስሳቱን ወይም እጽዋቱን በአደኑም በማስገሩም በደን አጠቃቀሙም ወዘተረፈ መነካካት፣ መለወጥ፣ ማውደም ወይም ያለ ጥናትና ጥልቅ ምርምር ለክፉ ሐሳብም ይሁን ለበጎ መለወጥ የሚሊዮኖች መተኪያ የሌላቸውን ዝርያዎች ደብዛ እያጠፋ ነው። በዚህ አካሄድ ደግሞ የሰው ልጅ የራሱን ዓለም እየኮረኮመ፣ እያጠቃ፣ እያበላሸ በሄደ መጠን መዘዙ በራሱ ላይም እየዞረ መሆኑን ሳይንቲስቶቹ እያስጠነቀቁ ናቸው። የሰው ልጅ ዘር በተፈጥሮ አካባቢ መጎዳት ምክንያት እስከ ወዲያኛው ከገጸ ምድር ሊጠፋ ይችላል ወደዚያ መጨረሻ የሚገፋንና ከዚያም በመለስ ደግሞ ይላሉ ባብ ዋትሰን፣ የዚህ የሰሞኑ ጉባኤ ባለቤት የሆነው የዓለም አቀፉ የብዝሃ ሕይወትና የተፈጥሮ ምህዳር የሳይንስ ፖሊሲ ፎረም ሊቀመንበር። የብዝሃ ሕይወት እየጠፋ መቀጠል ብዙዎቹ ሀገሮች የዘላቂ ልማት ግቦችን መምታት እንዲሳናቸው ያደርጋል። ድህነትን የመቀነስ፣ የምግብና የውሃን ዋስትና የማረጋገጥ፣ ጤናና ማንም ወደ ኋላ እንዳይቀር በሚል የተያዘውን ዕቅድ የማሳካት አቅማችንን ይጎዳዋል። አድማጮች፣ ለምሽቱ የያዝነውን ነውን እዚህ ላይ ያበቃል። ነገ አርብ በተመሳሳይ ጊዜ እንገናኛለን። አሁን ወደ ትግርኛ ቋንቋ ስርጭት ይሆናል የምናልፈው በሰላም እደሩ።